ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 13 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን እኔም ቆንጅ ይታየነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡ። በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቀረቡ። በመወያየት በመደራደር ማስረጃና መረጃ በማቅረብ በምክንያት ዊትነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ዘገባውን በምሽቱ አብይ ርዕስ ይዘነዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዝደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዝደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምሯል። የተገኙትን ውጤቶች የዘረዘሩ ጽሁፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት የሚቻል አልነበረም ብለዋል። ይህንን ዝርዝሩን የያዘ ዘገባ ቀደም ሲል እንዳልነው በአብይ ረስ ይቀርባል። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸው በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገለጹ። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ ሥራው ህግን የማስከበር በመሆኑ ህጋዊ ሰነድና ማስረጃ ያላቸው ባለይዞታዎች ማስረጃቸውን ማቅረብ ይችላሉ ብሏል። በመጽሔት ዝርዝር አድርገን እናየዋለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት ሶስት የደቡባዊ አፍሪካ ሀገሮችን መቶ ህይወት ያጠፋውና ብዙ ውድመት ያስከተለው ከባድ ዝናብ የጫነ አውሎ ነፋስ ሳይክሎን ኢዳይ የሚባለው በዚያ የሞቱ ሰዎች ቁጥር ከመንግስታቱ በተሰጡት አሀዞች መሰረት በሞዛምቢክ 242፣ ዚምባብዌ 139ና ማላዊ ላይ ደግሞ 56 እንደደረሱ የተባበሩት መንግስታት ድርጅት አመልክቷል። አሁንም ያልተገኙ ብዛት ያላቸው ሰዎች ስላሉ ቁጥሩ ሊጨምር እንደሚችል ስጋት አለ። ቀይ መስቀል በዝናባማው አሎ ንፋስ ከባድ ውድመት ከደረሰባቸው ስፍራዎች አንዷ ወደ ሆነችው ወደ ሞዛምቢኳ የጠረፍ ከተማ ቤራ ሁለት ግዙፍ የአጣዳፊ እርዳታ ጭነቶችን እንደሚልክ አስታውቋል። የአፍሪካ ህብረት ለሶስቱ ሀገሮች መርጃ የሚውል 350 ሺህ ዶላር መለገሱ ታውቋል። የአውሮፓ ህብረት የመጀመሪያው የሆነውን አራት ሚሊዮን ዶላር ሰጥቷል። እንግሊዝና የተባበሩት አረብ ኤሚሬቶችም ሊረዱ ቃል ገብተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእርዳታ ጥረቶቹን ከአጋሮቻችን ጋር ሆነን እየደገፍን ነን ሲል አስታውቋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ቃል አቀባይ ሃርቪ ሃርቭ ሴል ስለደረሰው ጉዳት መጠን ጄኔቫ ላይ ለጋዜጠኞች ገለጻ አድርገው ነበር። ሞዛምቢክ ብቻ ዝናባማው አውሎ ንፋሱ ያለፈበት መንገድ የአንድ ሚሊዮን ሰባት መቶ ሺህ ሰው መኖሪያ እንደሆነ አውቀናል። በሞዛምቢክ ብቻ ይሄ በሳተላይት መረጃ የተደገፈ አሐዝ ነው፣ የዓለም የምግብ ፕሮግራም ገምግሞታል። የሀገሪቱ መንግስት ስድስት መቶ ሺህ ሰው ተጎድቷል ነው ያለው። አሃዙ መጨመሩ አይቀርም ሲሉ ቃል አቀባዩ ስጋታቸውን አክለው ገልጸዋል። እስራኤል በ1967ቱ ጦርነት በአውሮፓ የዘመን አቆጣጠር ከሶሪያ በወሰደችው አጨቃጫቂው የጎላን ኮረብታ ላይ ያላትን ሉዓላዊ ባለቤትነት ዩናይትድ ስቴትስ ማክበር አለባት ሲሉ ፕሬዚደንት ዶናልድ ትራምፕ ትናንት ድንገተኛ የፖሊሲ ለውጥ አድርገዋል። ሚስተር ትራምፕ ይህን ያስታወቁት በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የታጀቡት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢየሩሳሌም ምዕራባዊ ግንቡን በጎበኙበት ዕለት ነው። አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት ይህን አካባቢ ጎብኝቶ አሜሪካ ለእስራኤልና ለናታንያሁ ያላትን ድጋፍ ማሳየቷ ያልተጠበቀ እርምጃ ነው ተብሏል። የሲንዲ ሳይን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ከፍተኛ የዩናይትድ ስቴትስና የእስራኤል ባለሥልጣናት የዩናይትድ ስቴትስ ከፍተኛ ባለሥልጣናት ላለፉት በርካታ አሥርት ዓመታት ከእስራኤል መሪዎች ጋር በአንድነት ሳይጎበኙ የቆዩት ኢየሩሳሌም የማናት በሚለው ጥያቄ ላይ ገለልተኛ አቋም ያላቸው መሆኑን ለማሳየት እንደነበር ይታወቃል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ጉብኝት ተከትሎ ፕሬዝደንት ዶናልድ ትራምፕ በትዊተር መልእክታቸው ዩናይትድ ስቴትስ ከ52 ዓመታት በኋላ እስራኤል በ1967ቱ ጦርነት በያዘችው አጨቃጫቂው የጎላን ኮረብታ ላይ ያላትን ሉዓላዊ ባለቤትነት የማክበር ጊዜው አሁን ነው ብለዋል። እስራኤል ከሶርያ ወደ ሰሜን ግዛቷ የሚያሳየውን የጎላን ኮረብታ የያዘችው በስድስቱ ቀን ጦርነት ላይ ሲሆን ያን ስትራቴጂያዊ ተራራ እንደ ራሷ ግዛት የያዘችው ደግሞ እንደ አውሮፓውያን ዘመን አቆጣጠር በ1981 ዓ ም ነው። ሶርያ ከእስራኤል ጋር ወደፊት ለሚደረጉ ማናቸውም የሰላም ንግግሮች መሠረት በማድረግ ግዛቷ እንዲመለስላት ጠይቃለች። ኔታንያሁ ፕሬዚደንት ትራምፕን ለወሰዱት እርምጃ ስልክ ደውለው ማነጋገራቸውን ገልጸዋል። ዳግም ሌላ እርምጃ ወሰዱ። ቀደም ሲል ኢየሩሳሌም የእስራኤል ዋና ከተማ ለመሆኗ ዕውቅና ሰጥተው የዩናይትድ ስቴትስን ኤምባሲ ወደዚያ ያዛወሩ፣ ቀጥለው ከኢራን ጋር ከነበረው አጥፊ የኒውክለር ስምምነት ወጡና በቴሄራን ላይ እንደገና ማዕቀብ ጣሉ። አሁን ደግሞ ከበፊቶቹ ያልተናነሰ ጠቃሚ ተግባር ከሆኑ፣ ያም እስራኤል በጎላን ኮረብታ ላይ ላላት ሉዓላዊ ባለቤትነት እውቅና መስጠታቸው ነው። ዩናይትድ ስቴትስ ከእስራኤል ጎን ትቆማለች ብለዋል። ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው፣ ፕሬዚደንት ትራምፕ ፕሬዚዳንት ትራምፕ በዚህ ጠቃሚ ስፍራ ላይ ዛሬ ማታ ውሳኔ አስተላልፈዋል። ያም እስራኤል በግዛቱ ላይ ሉዓላዊ ባለቤትነት ያላት ለመሆኑ እውቅና መስጠት ተገቢ መሆኑን ነው። የኔታንያሁ መንግሥት ጠቅላይ ሚኒስትሩ በሙስና ወንጀል እየተመረመሩ ባሉበት በአሁኑ ወቅት ከባድ ምርጫ ከፊቱ ይጠብቀዋል። ጉቦ መቀበል፣ ማጭበርበርና እምነት ማጉደል በኔታንያሁ ላይ ከቀረቡባቸው ክሶች ይጠቀሳሉ። እናም የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በአሁኑ ሰዓት ያደረጉት ይህ ጉብኝት ኔታንያሁን ከእነዚህ ውስብስብ ችግሮች ለማውጣት ይመስላል ሲሉ አንዳንድ ተንታኞች ይናገራሉ። ፕሬዚደንት ትራምፕ ዩናይትድ ስቴትስ የጎላን ኮረብቶችን የእስራኤል ይዞታ መሆን እውቅና ትሰጣለች ማለታቸው ከዓለም መሪዎች ነቀፋ አስከትሏል። የሶሪያ የውጭ ጉዳይ ሚኒስቴር፣ የቱርኩ ፕሬዚደንት ሬቼፕ ታይብ ኤርዶዋን የአረብ ማህበር መሪ አህመድ አቡል ጌት፣ የግብጽ እንዲሁም የኢራን የውጭ ጉዳይ ሚኒስቴሮች ነቀፋቸውን አሰምተዋል። የአውሮፓ ህብረት የህብረታችን ፖሊሲ ከቶም አልተቀየረ፣ እስራኤል የአጨቃጫቂው ስፍራ ሉዓላዊ ባለቤትነቷን እኛ አናውቅም ብሏል። የሰላጤው ሀገሮች የትብብር ምክር ቤትም እንደዚሁ ነቀፌታ አሰምተዋል። ከሩሲያ የክሬምሊን ቤተ መንግስት ቃል አቀባይ ትራምፕ የእስራኤል ሉዓላዊነት ጥሪያቸው ከጥሪነት ባለፈ ተግባራዊ እንደማይሆን ሩሲያ ተስፋ ታደርጋለች ማለታቸው ተጠቅሷል። ዩናይትድ ስቴትስ በኮንጎ ዲሞክራሲያዊት ሪፐብሊክ ሦስት ከፍተኛ ባለሥልጣናት ላይ ማዕቀብ ጣለች። እርምጃው የተወሰደው ለረጅም ጊዜ ሲጓተት ከቆየው ፕሬዝደንታዊ ምርጫ ጋር የተያያዘ የሙስና አድራጎት ፈጽመዋል ተብለው ነው። ሦስቱም የብሔራዊው ምርጫ ኮሚሽን ከፍተኛ ባለስልጣናት ሲሆኑ ዲሞክራሲያዊ ምርጫዎች ወቅቱን ጠብቀው እንዲፈጸሙ ለማድረግ ተመድቦ የነበረ ገንዘብ መዝብረዋል ተብለው ተወንጅለዋል። ኒው ዚላንድ ውስጥ ባለፈው ሳምንት አርብ መስጊዶች ውስጥ በደረሰ የጅምላ ጥቃት ከተገደሉት ሀምሳ ሰዎች መካከል የ የሀያ ስድስቱ የቀብር ስነ ስርአት ዛሬ በሺዎች የተቆጠሩ ለቀስተኞች በተገኙበት ተፈጽሟል ዛሬ ቀብራቸው ከተፈጸመው መካከል አንዱ የሶስት አመት ህጻን መሆኑ ታውቋል ክራይስት ቸርች ከተማ ውስጥ ከሚገኘው ጥቃቱ ከተፈጸመበት መስጊድ ባሻገር በሚገኝ መስክ ላይ በተከናወነው የጸሎት ስነ ስርአት ኢማም ጀሚል ፎዳ በሺዎች ለተቆጠረው ለቀስተኛ ሲናገሩ ልባችን ተሰበረ እንጂ እኛ አልተሰበርንም፣ ጥላቻ ይወገዳል፣ በፍቅርም እንከፈላለን ብለዋል። ከነፍሰ ገዳዩ ሊያድኑን በራቸውን የከፈቱልንን መኪናዎቻቸውን እያቆሙ ሊረዱን የመጡትን ጎረቤቶቻችንን እናመሰግናለን ሲሉም አክለዋል። ኢማሙ የኒውዚላንዷን ጠቅላይ ሚኒስትር ጃሲንዳ አርደንንም ቤተሰቦቻችንን እቅፍ በማድረጎ በመከናነብም ስላከበሩን ብለው ያመሰገኗቸው ኢማሙ የጠቅላይ ሚኒስትሯ አመራር ለዓለም ትምህርት ሊሆን ይገባል ሲሉ አክለዋል። ዛሬ አርብ በመላዋ ኒውዚላንድ ሴቶች በመከናነብ ለሙስሊሙ ማህበረሰብ ያላቸውን ድጋፍና ክብር ሲገልጹ ውለዋል። በጸሎት ስነ ስርአቱ ጥበቃ ላይ የነበሩ ሴት ፖሊሶች ጭምር ተከናንበው እና በመለዮ ልብሳቸው ላይ ቀይ ጽጌረዳ ሰክተው እንደነበረ ሮይተርስ ዘግበዋል። ሰሜናዊ አፍጋኒስታን ውስጥ በታሊባን ላይ ዛሬ የጋራ ጥቃት ሲከፈት ሁለት አሜሪካውያን ወታደሮችና አንድ አፍጋናዊ አጋራቸው መገደላቸውን ባለሥልጣናት ገለጹ። ታጣቂው ቡድን ጥቃቱ የደረሰው በሁከት በሚታመሰው ኩንዱዝ ክፍለ አገር ዋና ከተማ ዙሪያ በቡድኑ እጅ ባሉ አካባቢዎች እንደሆነ አመልክቷል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም ፌስቡክ ላይቭ ላይ አት ቪኦኤ አምሐሪክ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ መጋቢት 13 ምሽት ፕሮግራማችን ነው። የናይል ሳትን ችግር ለማስወገድ ባለሥልጣናትና ባለሙያዎች አሁንም እየሰሩ ናቸው። ስራውን እንደተጠናቀቀ እናሳውቃለን። የተከበራቸው አድማጮች፣ ዋሽንግተን ዲሲ የሚገኘው ዓለም አቀፍ ትብብር ለኢትዮጵያውያን መብት የሚባለው የጋራ ግብረ ኃይል ሰሞኑን ለጌዲኦ ተፈናቃዮች እርዳታ አሰባስቧል። በዚህ ደረጃ ህዝቡ ይንቀሳቀሳል የሚል ግምት አልነበረኝም እና ከዳር ዳር ሁሉም ሰው ምላሽ የሰጠበት በእውነት በፍቅር በህብረት መቆም ሲቻል ውጤቱ ምን እንደሚመስል ያሳየንበት ነው። እስካሁን ባለኝ የመጨረሻው መረጃዬ አንድ ሚሊዮን ሁለት መቶ ሀምሳ ሺህ የአሜሪካን ዶላር ተሰብስቧል። የግብረ ኃይሉ ሊቀመንበር አርቲስት ታማኝ በየነን ድምፅ ነው የሰማችሁት። በኢትዮጵያ የወቅቱ ሁኔታ ላይ አወያይተነዋል። በምሽቱ ዝግጅታችን ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምሯል። የተገኙትን ውጤቶች የዘረዘሩ ጽሑፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት የሚቻል አልነበረም ብለዋል። እስክንድር ፍሬው ዝርዝሩን ይዟል። በጠቅላይ ሚኒስትሩ የአንድ አመት ጉዞ ላይ ትናንት የጀመርነውን እንቀጥላለን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት ከጀመሩ እነሆ አንድ አመት ሊሞላቸው ነው ይህንን አስመልክቶ ጽፈት ቤታቸው ያዘጋጀው የፓናል ውይይትም ነው ዛሬ በሸራተን አዲስ የተጀመረው መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳለወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል አራት አይነት አስተዋጽኦዎች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የጠቀሱት ደግሞ የሀሳብ ልዕልና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል። የውይይት ባህል ማስለመድ ነው በመከራከር በመወያየት በመደራደር ማስረጃ ማስረጃና መረጃ በማቅረብ በምክንያት ዊትነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሀሳብ መድረክን የሚመርጥ ከሀሜት ግልጽነትን፣ ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት፣ የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች፣ ወዘተ የሚሰሯቸውን ስህተቶችና ጥፋቶች የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል። የኢትዮጵያ የዲሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ ዓመት ጉዞ ዳስሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ የአሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስታወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለ27 ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት አምባገነናዊ ውርስ ሀገራት ችግር ሲያካሄዱ ያለፈ ታሪካቸውን አወላልቀው ያለፈ ታሪካቸው አጓቸው በተወሰነ ጊዜ ይጓዛል። ስለዚህ አሁን የምናያቸው የብሔር ግጭቶች የፓርቲና የሀገር መንግስት መጣመር ሌሎች የተለያዩ ተጋባቶች ባለፉት ዘመናት ያሳለፍናቸው ታሪካችን በተለይ ደግሞ በቅርብ ጊዜ የ27 ዓመት ያሳለፍነው አምባገነን ስርዓት ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንደሆነ የምናይበት ሌላ መስክ የሆነ እያስባል። በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል። አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበር በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበረ፣ በተግባር ላይ እጅግ የተማከለ ሴንትራላይዝ የሆነ ስርዓት ነበረ። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበረ፣ በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓትም ነበር። ስለዚህ በተቃርኖች የተሞላ ስርዓት በመሆኑ ቅሬታዎችን ኢንቴንሲፋ እያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ የቅራኔ መዋቅራዊ መንስኤ ያደርግ ልንወስደው ይችላል። ምሁሩ በዚሁም ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት፣ ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምጽ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የ12ተኛ ክፍል ተማሪ ቅዱስ ዮሴፍ ከነዚህ አንዱ ነው። በፓርቲ ደረጃ ለውጥ አልመጣም። ቅድም እንደተባለው ራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች የምንለው በትልቁ ሊታይ የሚችለው፣ ከአንድ አመት በፊት ይህ መድረክ ሊዘጋጅ አይችልም ነበረ። ከአንድ አመት በፊት እኔም ይህን ቃለ መጠይቅ ለመስጠት ልፈራ እችል ነበር ማለት ነው እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ። ሀሳብን በነጻነት የመግለጽ ላይ ማለት ነው። ያው በአብዛኛው እስካሁን ያየኑ ለውጥ ይሄን ነው በእርግጥ ወደፊት ደግሞ የበለጡ ለጦች እናያለ። ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለጡ ብዬ አስባለሁ። ወደ አንቺ ልምጣ። ስምሽን እና ከየት ትምህርት ቤት ስሜ ሩት ኃይሉ እባላለሁ ለማወቅ ነው ኤ ቢ ሲ ዋና ከሁሉም ከሶስትም ክላስ አቨሬጅ ሀይስቴ ሆነው ለእሱ የጠየቁትን ጥያቄ ላስቀድም ና ወይም ጠቅለል ካላስተያየትሽ ልነሳ ና። ከዚህ መድረክ ምን ተማርሽ አንቺ? ምን አልሽ ቁጭ ብለሽ ስለ ኢትዮጵያ ፖለቲካ ይህ ሁሉ ሀሳብ ሲንሸራሸር፣ ጽሁፎችም ቀርበዋል እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ ያገኘሽ ከሱ? ልነሳ ከግንዛቤ አንጻር ከመንግስት ብቻ አይደለም፣ ሁላችንም እንደ ወጣትም እንደ ተማሪም እንደ ሴትም ከሆነ ሁሉ መስራት ያለበት ነገር ነው። በሁሉም ስራ መስፈርት ያሉትም መስራት አለባቸው እና ይሄ ችግር አሁን መቀረፍ የሚችለው ማለት ችግር ማለት እንግዲህ ሀገሪቱ ውስጥ ያሉ የፖለቲካ ችግሮች ያሉ ግጭቶች እነሱ እነሱ ማለት ችነ እነሱ እነሱ መቀረፍ የሚችሉት በመነጋገር ነው እንጂ እንዲሁ በጥን ወይም በመጠላላት ነው የሚሆን ነገር አይደለም አንድ ላይ ቁጭ ብለን አውርተን የትኛው ለሀገራችን ይሻላል በመወሰን ነው እንጂ በሌላ ነገር የሚሆነው ይመስለኛል ሌላ ጥያቄ ተመሳሳይ ጥያቄ ነው በጠቂ እሺ እሱን እንደጠየቅኩት ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ አመት ይሞላቸዋል መጋቢት 24 ቀን አንድ አመት ይሞላቸዋል የማክሰኞ ሳምንት ይመስለኛል ምን ለውጥ ታየ በኢትዮጵያ ውስጥ ምንድን ነው ምን አስገኙ ዶክተር በአንድ አመት አንዱም ብሎታል። እሱ ፍሪ ስፒች ነው። በከተማ አንጻር ብቻ ሳይሆን በትምህርት ቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር የምናወራቸው በእኛም አለ በእኛ እድሜ ያሉትም ያወሩታል፣ በነጻነትም ያወሩት እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ ሁለቱ ሲኖደሶችን አንድ ላይ በማድረግ በጣም ብዙ ስራ የሰራ ይመስለኛል። በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሁፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዲስ አበባ ምክትል ከንቲባ ሹመት የነዋሪው ውክልና የለውም፣ ህጋዊ አይደለም በሚል የሚነሱ የተሳሳቱ አስተሳሰቦች ምንም አይነት ህጋዊ መሰረት የላቸውም ሲል የአዲስ አበባ ከተማ ምክር ቤት ጽህፈት ቤት ትናንት ባወጣው መግለጫ አስታውቋል። ግርማቸው ከበደ ዝርዝሩን ይዟል። ሀገራችን ኢትዮጵያ 76 ብሔር ብሔረሰቦችና ሕዝቦች የሚኖሩባት ታላቅ ሀገር ነች። የሕዝባችን አብሮ የመኖር እሴትም የሰው ልጆች መደበኛ ማህበራዊ ግንኙነትን ተሻግሮ በደም ዝምድና ተጋምዶ በባህል ተሳስሮ ሳይለያይ ተቆራኝቷል በሚል የሚጀምረው የአዲስ አበባ ከተማ ምክር ቤት የጽሁፍ መግለጫ በተለይም ባለፉት ሶስት ዓመታት በሀገሪቱ የተለያዩ ቦታዎች የተነሱት የፍትህ፣ የዴሞክራሲ፣ የመልካም አስተዳደር፣ የሰብአዊ መብትና ሌሎች መሰረታዊ ጥያቄዎች ምክንያት በሀገሪቱ ለውጥ እንዲመጣ አድርጓልም ብሏል። የአዲስ አበባን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮችን ለመፍታት ከፍተኛ እንቅስቃሴ በማካሄድ ውጤታማ ስራዎች መከናወናቸው የከተማው ነዋሪ የሚመሰክረው ሀቅ ነው ያለው መግለጫው ከምክር ቤቱ የምርጫ ዘመን ጋር ተያይዞ ለሚነሱ ጥያቄዎች በሚልም ማብራሪያ ሰጥቷል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት መካሄድ የነበረበትን የአዲስ አበባ ከተማ ምርጫ እንዲራዘም በወሰነው መሰረትና እንዲሁም ሰኔ 30 ቀን 2010 ዓ ም የከተማውን አስተዳደር ቻርተር ለማሻሻል በወጡ አዋጅ መሰረት የሕዝብ ተወካዮች ምክር ቤት የምርጫ ጊዜ እንዲራዘም የወሰነና ምርጫ ተደርጎ በምርጫው መሰረት አዲስ አስተዳደር እስኪደራጅ ድረስ በስራ ላይ ያለው ምክር ቤቱና አጠቃላይ የከተማው አስተዳደሩ በነበረበት ሁኔታ ይቀጥላል በሚል በደነገገው መሰረት ህጋዊ ውቅና አግኝቶ የቀጠለ አስተዳደር እንደሆነ ሊታወቅ ይገባል ብሏል ጋዜጣዊ መግለጫ ማስታወቂያው በማብራሪያው በተሻሻለው አዋጅ አንቀጹ ስር ምክትል ከንቲባው ከምክር ቤቱ አባላት ውስጥ ወይም የምክር ቤት አባላት ውጭ የሚሾም ሆኖ የስራ ዘመኑ የምክር ቤቱ የስራ ዘመን ይሆናል ተብሎ በተደነገገው መሰረት የከተማው ምክር ቤት ሐምሌ አስር ቀን ሁለት ሺ አስር ዓመተ ምህረት ባካሄደው ስብሰባ የከተማውን ምክትል ከንቲባ ሹመት በወቅቱ በተገኙት ምክር ቤት አባላት ሙሉ ድምፅ ማጽደቁን መግለጫው አስታውሷል። ስለሆነም የከተማውን ምክትል ከንቲባ ሹመት የነዋሪ ውክልና የለውም ፣ ህጋዊም አይደለም በሚል የሚነሱ የተሳሳቱ አስተሳሰቦች ምንም አይነት ህጋዊ መሰረት የሌላቸውና በስሜት ብቻ የሚንጸባረቁ እንዲሁም በህዝብ ተወካዮች ምክር ቤት የወጣውን አዋጅ ቁጥር 1094 ዝባር 2010 ዓ ም የሚጻረርና ህገ ወጥ እንደሆነ ሁሉም የከተማችን ነዋሪ ሊረዳው ይገባል ሲልም አሳስቧል። የከተማዋ ምክር ቤት በጽሁፍ ባወጣው ጋዜጣዊ መግለጫ የአዲስ አበባ ከተማ ምክር ቤት ጽፈት ቤት ባወጣው መግለጫ የከተማው ነዋሪ ከጎኔ ሊቆሙ ይገባቸዋል ባላቸው ጉዳዮች ላይ ማብራሪያም ሰጥቷል። ህዝብን ከህዝብ የሚያጋጩ ከአንድነት ይልቅ ልዩነትን የሚያራግቡ በህጋዊ መንገድ በተመረጠው አስተዳደር ላይ አመፅ የሚያነሳሱ ማናቸውም ድርጊቶች ለማንም የማይጠቀም ህገወጥ ድርጊትና ጸረ ህገ መንግስትም ስለሆነ በአስቸኳይ ይቁምም ብሏል። በመግለጫው አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለውና በምክር ቤቱ ጸድቆ የተሾሙ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን እንዲቆሙም ጠይቋል። በከተማዋ ነዋሪዎች ድምፅ ውክልና የተሰጠውን ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ አስተሳሰቦችን አምርሮ እንዲታገልም ነው ያሳሰበው። ሆኖም የአዲስ አበባ ከተማ ምክር ቤት የተሳሳቱ አስተሳሰቦች ያራምዳሉ ያላቸውን እነማን እንደሆነ በመግለጫው በይፋ ግልጽ አላደረገም። የአዲስ አበባ ጉዳይን በሚመለከትም መግለጫው የሚለው አለው። ከተማዋ የሁሉም ብሔር ብሔረሰቦችና ህዝቦች በፍቅር በመተሳሰብና በመቻቻል በአብሮነት ለሰላም ለልማትና ለዴሞክራሲ ዘብ የቆመ ህዝብ የሚኖርባት የሁሉም ከተማ የአፍሪካ መዲና የዓለም አቀፍ ዲፕሎማቶች መኖሪያ መሆኗ ታውቆ ከከተማው ጋር ተያይዞ የሚነሱ ጥያቄዎች የህጎች ሁሉ የበላይ በሆነው የኤፌዴሪ ህገ መንግስት ምላሽ የሚያገኝ ስለሆነ ፍጹም የግጭት መንስኤ መሆን አይገባውምም ብሏል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። አመሰግናለሁ ግርማቸው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸው በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገልጸዋል። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ ሥራው ሕግን የማስከበር በመሆኑ ሕጋዊ ሰነድና ማስረጃ ያላቸው ባለይዞታዎች ማስረጃቸውን ማቅረብ ይችላሉ ብሏል። ሙክታር ጀማል ተጨማሪ አለው። በሱሉልታ ከተማ የተለያዩ ቀበሌዎች ባለፈው አራት አምስት ዓመታት ቤት ገንብተው የሚኖሩ ሰዎች አሁን ሕገወጥ ተብሎ ሊፈርስብን ነው በማለት ስጋታቸውን ገልጸዋል። አብዛኛዎቹ መሬቱን ከአርሶአደሮች መግዛታቸውንና ሌሎቹ ደግሞ የአርሶ አደር ልጆች መሆናቸውንና የወላጆቻቸው ይዞታ ላይ መገንባታቸውን ይናገራሉ። ከገበሬ ደስተን ቢያንስ አራት ዓመታችን ሶስት ዓመታችን ነው እና ትናንትና ሰባት ሰዓት በኋላ መጥተው ቀቡ ዶክመንት ደግሞ ስናስገባ የስሉልታ መታወቂያ እንጂ የአዲስ አበባ መታወቂያ አይሰራም እየተባል የት እንደምንድ ግራ ገብቶና ያለን ነጌ እርሶ የአዲስ አበባ መታወቂያ ነው ያሉት? አዎ የአዲስ አበባ ነው ያለ። የአሜሪካ ድምፅ ያነጋገራቸው ሰዎች በገዙት ይዞታ ላይ የህጋዊነት ሰነድ ይሰጠናል ብለን በረጅም ጊዜ ተስፋ በማድረግ በአካባቢው ልማት ላይ ስንሳተፍ ቆይተናል ይላሉ። አሁን ግን ቤታችን ሊፈርስ ምልክት ተደርጎ በቀጠሮ ነው ያለ ነው ሲሉ ተናግረዋል። የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም ነው፣ ሁሉም ነው የተቀባው፣ ፓርክ ያለ ሁሉ ነው የተቀባው። አጠቃላይ ኦሮሞ አማራ የሚል እንትን የላቸውም ዝም ብለው በቃ መደዳ ነው ሁሉንም አጠቃላይ ነው። በሱሉልታ ከተማ መንግስት ካሳ ከፍሎበት ለሆስፒታል፣ ገበያና ሌሎች የህዝብ ልማቶች ታቅዶ የተቀመጡ መሬቶች ናቸው በወረራ የተያዙት ይላሉ። የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ኡመር በዚህ መሠረት ከ14ሺ እስከ 15ሺህ የሚጠጉ ቤቶች በሕገ ወጥ መንገድ መገንባታቸውንና ሕግ በማስከበር ሂደት ውስጥ ቤቶቹን ማፍረስ ብቻ ሳይሆን በመንግሥት መዋቅር ውስጥ ያሉ እጃቸው ያለበት ሰዎችና ሕገወጥ ደላሎች ተጠያቂ የማድረግ ሥራ እየተሠራ መሆኑን ነው ወይዘሮ ሮዛ ዑመር። ለአሜሪካ ድምጽ የተናገሩት ሕገ ወጥ ቤቶች እንደሚፈርሱ እና ጊዜ ደግሞ መስጠት ስላለብን ንብረታቸውን እንዲያነሱ ከዚህ በተጨማሪ ደግሞ በሱሉልታ ከተማ የመሬት ወረራ ነው ያለው። ከተማዋ ፕላን አላት። በፕላኑ ላይ ያሉት ቤቶች በፕላኑ ይቀጥላሉ። በፕላን ላይ የሌሉት ቤቶች ደግሞ ፈርሰው ከተማው በፕላን ከተማውን ማስተዳደር ስላለበት ይህንን ከህዝብም ጋር ውይይት ያደረግንበት እና በምክር ቤታችንም ውሳኔ ያስተላልፈን እየሰራን ያለበት ስለሆነ ያለው ወይዘሮ ሮዛ አሁን የሚያነሱልኝ በፕላን ውስጥ የሌሉ ፈርሰው የሚል ነው። ሰሞኑን ግን በተለያዩ ሚዲያዎች የሚነገረው በስሉልታ የሚፈርስ ቤት የለም ብለዋል። ወይዘሮ ሮዛ የሚሉት ስለሆነ ሌላ ውሳኔና የሀሳብ ለውጥ አምጥቶ ነው ማለት ነው። የእናንተ አስተዳደር ምንድን ነው? ከዚህ ቀደም ሲወራ የነበረውና አሁን የሚሉ ልዩነቱ የውሸት ፕሮፓጋንዳ ነው ብለው ጥሩ ነው። የሚፈርስ ቤት የለም ማለት ይሄ ሁሉ የህገወጥ ቤቶችና የመሬት ወረራ እየተካሄደ የከተማ መስተዳደሩም የእኔም የበግሌም አቋም አይደለም፣ የመንግስታችንም አቋም አይደለም። ህገወጥ ሁሌም ህገወጥ ነው፣ ይፈርሳል። ስለዚህ አይፈርስም የሚባል ነገር የለም። በአይፈርስማ በአንድ ሳምንት ውስጥ አፍርሱና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ስለዚህ ይህ ምንም የሚሸረሽረውም ነገር የለም። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምፅ እንደገለጹት የክልሉ ምክትል ፕሬዚዳንት ወይዘሮ ጠይባ ሀሰን ከትላንት በስቲያ ከለገጣፎ ቤት ከፈረሰባቸው ነዋሪዎች ጋር መወያየታቸውን ገልጸው በስራ ሂደቱ ላይ ስህተት ካለ እንደሚታረምና መረጃ አለኝ የሚሉ ወገኖች መረጃቸውን እንዲያቀርቡ በውይይቱ ላይ መገለጹን ተናግረዋል። አቶ አድማሱ በማከልም የሕግ ማስከበሩ ሥራ ለድርድር የማይቀርብ መሆኑን ወይዘሮ ጠይባ መናገራቸውን አስታውቀዋል። የክልሉ መንግሥት ባለፉት ሁለት ዓመታት በሃያ አምስት የክልሉ ከተሞች ውስጥ ከ36,000 በላይ ሕገ ወጥ ቤቶች ላይ የሕግ ማስከበር ሥራ መሥራቱንና በጥልቅ ተሃድሶ ወቅት በሕገ ወጥ መሬት መሸጥና ገበሬዎችን በማፈናቀል ወንጀል የተገመገሙትን ጨምሮ ከሰባት ሺህ በላይ አመራሮችና ተባባሪዎች ላይ መንግሥት የተለያዩ ደረጃ እርምጃዎችን መውሰዱን አስታውቀዋል። ቅሬታ አለኝ ለሚሉ አካላትና ሕግን በማስከበር ሂደት ላይ የሚፈጠር ችግር ካለ ችግሩ የሚፈታበትን መንገድ መንግሥት ማዘጋጀቱን አቶ አድማስ ገልጸዋል። ለህብረተሰቡ ለላቀው ውጤት እንዲሁም እየተሰራ ባለው ህግን የማስከበር ስራ ህጋዊ መረጃ አለኝ የሚል የለማት ተነሽኝ መሆነ ሌሎችን ጥያቄዎች የሚያነሱ አካላት ካሉ ያላቸውን ሰነድ ማቅረብ እንደሚችሉ ይሄ ሰነድ የሚያቀርቡበት ደግሞ ኮሚቴ መቋቋሙን እና ሆኖም ግን በጥቅሉ ህገወጥነትን መከላከል መስፈርቱ ህገወጥን መከላከል እና የህግ በላይነትን ማረጋገጥ ብቻ እንደሆነ ግንዛቤ የተደረጉ አላንዳጭ አድሎ ሳይደረግበት ማንም በህግ ብቻ ተገዢ ሆኖ መኖር እንዲችል ከመግባባት እንዲደረስ እና ችግሮች ካሉ በኮሚቴ እንደሚፈተሽ ነው። ከስምምነት ተደርሶ የተለያዩ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታርን እናመሰግናለን። በትግራይ ክልል ከተለያዩ ዩኒቨርስቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር መጋለጣቸውን እየተናገሩ ናቸው። በቅርብ ጊዜ የክልሉ መንግስት አድሏዊ በሆነ አካሄድ ከሶስት ዞኖች ብቻ ለይቶ ስራ ላይ መድቧል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ወጣቶቹ ከሶስቱ ዞኖች ተለይቶ ስራ ላይ እንዲመደቡ የተደረገው አካባቢዎቹ በልማት ወደ ኋላ የቀሩ በመሆናቸው ነው ብሏል። ሙልጌታ አጽብሃ ከመቀሌ ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓ ም ከወላይታ ሰዶ ዩኒቨርሲቲ በኤሌክትሪካል ምህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነ ነው የሚገልጸው። ከተመረቅን በኋላ ብዙ ጊዜ ያው ስራ ስንፈልግ ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን ሁላችን አብረን ተመረቅን እያለን በዘመድ ወይም ደግሞ የሆነ ስንክሳር የሆነ ስራ ስራ አለ እስካሁን ሶስት ዓመት ቆይቻለሁ። ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል፣ ግን ፈተና አይወጣም። እስፔሻሊ በኤሌክትሪካል መካኒካል፣ ኬሚካል በምህንድስና ዘርፎች ምንም አይነት ስራ አግኝተን አናቅም የለምም። አብርሃ ጽብሃ የተባለ ሌላ ወጣት በ208 ዓ ም እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለእሱና ለጓደኞቹ እንደተሰጠነ የሚናገረው በቅርብ ጊዜ ግን የክልሉ መንግስት ከደቡብ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ፣ በዚህም አድሎ ተፈጽሞብናል ይላል። ስለዚ ዘለው ዘለዎ ብማዕራ አይኒ ትግራይ ካብ ጫፍ እስካብ ጫፍ ዘላ ነገር መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በእኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት፣ ምደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን እየለየህ ምደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓ.ም በኋላ የተመረቁ የምህንድስና ባለሙያዎች ስራ እያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በ የዩኒቨርሲቲዎች ሰባ በመቶ ተማሪዎች በዚህ ዘርፍ እንዲሰለጥኑ እያደረገ ነው ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል በሲቪል ሰርቪስ በክልል ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለን ብለው ነበር መልስ የሰጡን ቆይቶ መግለጫ አውጥተው ደግሞ ምንድነው የተባለ አወዳድረን ያሰለፍናቸው እ ከሌላ ታዲያ ይሄ በጣም የንቀት መልስ ነው የተሰጠን የሚገርብ ነገር ንቀት አለበት ሌላው የማዕከላዊ የምስራቃዊ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ የት ፈተናውስ የተካሄደ ማንስ ፈተነው አልተፈተነም ይሄ የውሸት ዜናም ተላልፈዋል በየዞኑም ሄደናል በየዞኖቹም ሄደናል የማዕከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረው የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማን ናችሁ ህወሀት ናችሁ ወይስ አረና ነው የተባለ ነው ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሀትም አረና ማንም ማንንም እንዲያስተናግድ ነበር። ይህ የአድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል። ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው የፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን ምን የለን ምን የለን። እንዋጋለን አይደለም እንሞታለን ነው ሰላማዊ ሰልፍ እንወጣለን። ሰለማዊ ሰልፍ ለመውጣቱም የተማሪውም ዝግጅት ላይ ነው ያለ መልስ ካልተሰጠው ሂደ ሂደ ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ባይዘወይ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ሀይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ስባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ የወጣ መንግስት ህገ መንግስት ማክበር አለበት። ወጣቶቹ ላነሷቸው ስሞታዎ መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙኃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ፣ ምዕራብና ምዕራብ ዞኖች ከ3 ሺህ በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከእነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደ ኋላ የቀሩ በ መሆናቸው ነው ብለዋል። አካባቢ ምዕራብ አብ ደቡብ አብ ሰሜን ምዕራብ እውን የምዕራብ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልክ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምህርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ሀይልም የስራ እድል እንዲያገኝ ማድረግ አስፈላጊ ይሆናል ነው ያሉት። በትግራይ ክልል ከ295ሺ በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽባሀ መዓለም። አመሰግናለሁ ሙሉ ጌታ ለዘገባው። ክቡራትና ክቡራን አድማጮች ከናይል ሳት ጋር የተያያዙ ችግሮችን ለመፍታት ባለሙያዎችና የቪኦኤ ባለሥልጣናት በቅርበት እየሰሩ ናቸው። አሁንም ችግሩ እንደተወገደ እናሳውቃለን። ለተፈጠረው ችግር ይቅርታን እንጠይቃችኋለን። አሁን ከምሽቱ ሦስት ሰዓት ከ35 ደቂቃ ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜና ቆንጭ በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዞችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ነው ያሉት ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት ሸራተን አዲስ ላይ ተጀምረዋል። የተገኙትን ውጤቶች የዘረዘሩ ጽሁፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት እኮ የሚቻል አልነበረም ብለዋል። ባለፈው ሳምንት ሶስት የደቡባዊ አፍሪቃ ሀገሮች ውስጥ ህይወት ያጠፋውና ውድመት ያስከተለው ከባድ ዝናብ ጭኖ የሚው ዘገዘጋውሎ ንፋስ ሳይክሎን ኢዳይ የሚሉት የጨረሳቸው ሰዎች ቁጥር ከመንግስታቱ በተሰጡት አሀዞች መሰረት ሞዛምቢክ ላይ 242፣ ዚምባብዌ 139ና ማላዊ ደግሞ 56 መሆናቸውን የተባበሩት መንግስታት ድርጅት አመልክቷል። ያልተገኙ ብዙ ሰዎች ስላሉ ቁጥሩ ሊጨምር ይችላል የሚል ስጋት አለ። አመሰግናለሁ ቆንጂት። ለሰዓቱ አርዕስተ ዜና። የፕሮግራም ማስተዋወቂያ ኢትዮጵያ ያለችበት ሁኔታ ነው የተፈጠረው። ሁኔታ በጣም የተለየ የሚያስፈራ ስንፈኞች በፖለቲካ አመለካከት ሳይሆን በዘረኝነት አደጋ ህዝብን ከህዝብ ለማፋጀት የተነሱ ሀገሪቱ እየተተረማመሰች ነው ያለችው። ከድሮ ጀምሮም ኢትዮጵያ የሚያውቋት በአንድ በኩል እንገነጠላለን የሚሉ በአንድ በኩል ጭፍን አንድነት የሚሰብኩ ልዩነትን እንደሌለ የሚቆጥሩ ወገኖች የሚያካሄዱት የገመድ ጉተታ ነው። ኢትዮጵያን የሚያውቃት ዴሞክራሲውን በተመለከተ ተከፍቷል፣ ሰኞች ተለከዋል። ሁሉ በጣም ጥሩ ነው፣ ሁሉ በጣም የሚደገፍ ነው። ነገር ግን እንዲህ ያለ ገደብ የሌለው ዴሞክራሲ እንዲህ አይነት ችግሮች እንደሚያስከትል ማንም ማየት ይችል ነበረ። መጀመሪያ ያደመጣችኋቸው ከቺካጎ ሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰሩን ዶክተር ጌታቸው በጋሻውን ነው። ሁለተኛው የፖለቲካ ሳይንስ ምሁር የትግራይ ዴሞክራሲያዊ ትብብር ወይም ታንድ እና የሸንጎ አባል ዶክተር አረጋዊ በረሀ እና ሦስተኛው ደግሞ ከዴተን ኦሃዮ ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ናቸው። የወቅቱን ሁኔታ የገለጹት እንግዶቻችን የመፍትሔ ሐሳብም አላቸው። ከአዲሱ አበበ ጋር ያደረጉት ውይይት ነገ ቅዳሜ ይቀርባል። ጠብቋቸው። ከደቡብ ክልል በጥቃትና ግጭቶች ሳቢያ የተፈናቀሉ ከ400 ሺህ በላይ ዜጎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ተገለጸ። የክልሉ የአደጋ ስራ አመራር ቢሮ ድጋፍ እያደረገ መሆኑን አስታውቋል። ተፈናቃዮች ግን ድጋፉ በቂም ወጥም አይደለም እያሉ ናቸው። ከቤት ንብረታቸው ከተፈናቀሉት አብዛኞቻቸው ማረስና ማምረት ባለመቻላቸው ለረሃብ መጋለጣቸው እየተነገረ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። የደቡብ ክልል አደጋ ስጋት ስራ አመራር እንዳስታወቀው በክልሉና አጎራባች ክልሎች ላይ በተካሄደ ጥቃቶችና ግጭቶች ምክንያት የተፈናቀሉ ከ400 ሺህ በላይ ዜጎች አስቸኳይ ሰብአዊ ድጋፍ ያስፈልጋቸዋል። የክልሉ አደጋ ስጋት ስራ አመራር ድጋፍ እያደረገ መሆኑን የቢሮ ምክትል ኃላፊ አቶ አበራዊላ ገልጿል። የተፈናቀሉ ዜጎችን ወደ ቀያቸው የሚመለስ ስራ እየተሰራ እንደሆነም ተናግሯል። ሁለት ስራዎች እየተሰሩ ያሉበትን ሁኔታ ማየት ይቻላል። አንደኛው የህግ በላይነት ተጠብቆ ተፈናቃይ ሰዎች ወደ ቀያቸው እንዲመለሱ በክልል ደረጃ መሰራት ያለበት በክልል ደረጃ እየተሰራ ያለበት ሂደት አለ። በተለይ አሁና ይህንን ህዝብ በአጭር ጊዜ ውስጥ አጓጉዞ የበልግ እርሻ ከመጀመሩ በፊት ወደ ቀዬ የማስመለስ ስራ እየተሰራ ያለበት ሁኔታ ያለው የክልሉ መንግስት ድጋፍ እያቀረበ መሆኑን ቢገልጽም የተፈናቀሉ ዜጎች ግን የሚደረግላቸው ሰብአዊ ድጋፍ በቂና ወጣ ለመሆኑን ተናግሯል። በሌላ በኩል በክልሉ በርካታ አካባቢዎች ከቤት ንብረታቸውና ቀያቸው የተፈናቀሉ ዜጎች ሰርቶ መብላት ባለመቻላቸው ለራብ ተጋልጠዋል። ከ178 ሺህ እስከ 200 ሺህ የሚደርሱ የገድወ ተፈናቃዮች ለችግር መጋለጣቸውንና ጉዳቱ ከደረሰ በኋላ ህይወት የማዳና እርዳታ የማድረስ ስራ እየተከናወነ መሆኑን በሚሳልነት ጠቅሰዋል። አሁንም ቢሆን ድጋፉ የማይደርሳቸው የገድወ ተፈናቃዮች መኖራቸውን የተፈናቀሉ ዜጎች ይገልጻሉ። የጎትቴ መጠለያ ጣቢያ በከፊል የጨልጨለ ደግሞ ሙሉ በሙሉ ድጋፍ እንደማይደርሳቸው ተፈናቅለው እዛው የተጠለሉ አቶ ተስፋዬ ሾንጦ ይናገራሉ። ከመንግስት በኩል ደግሞ የሚሰጠው እርዳታ ወሬር ስንሰማ ገደብ አለ፣ መጋዘኑ አለ፣ የትም ተከምሯል ተባለ። ምንም አልተሰጠም። አሁን በረሀብና በቸንፈር ሀለንጋ እየሞተን ነው። የሞቱት ህፃኖቶችም አሉ። ምንም አልተሰጠም ወይት ነው እንጂ ቅበለ ምንም አልተሰጠም እስከ ዛሬ ድረስ በነጻነው እያለ ነው። ከ21 ሺህ በላይ የካምባታ ተፈናቃዮች ከየከፋደቻ ወረዳ ተፈናቅለው ወደ ካምባታ ጠንባሮ መጥተው በየቦታው ተጠለው እንደሚገኙም ገልጿል። እነዚህ ዜጎች ግለሰቦችና ተቋማት ሲያደርጉላቸው የነበረው ጊዜያዊ ድጋፍ የተሟጠጠ በመሆኑ ለችግር እንደተጋለጡ እየተነገረ ይገኛል። ከቡሌ ሆራ የተፈናቀሉ የቡርጅ ህዝብም ድንኳን ስር በየሜዳ ወርቋል ያሉት አቶ ደረሰ ካሹ ከማሳቸው ደርሶ ምርት ማምረት ባለመቻሉ ለረሃብ መጋለጣቸውን ገልጸዋል። የዚህ ጠባሳ ደግሞ ሌላ ምን እያስከተለው አርሶ አደሩ እርሻ እንኳ ቆመ። ሁለተኛ አመቱ ነው፣ ትቷል እርሻው። ይሄ ምን እያመጣ ነው? ድርቅን እያመጣ ነው። እርዳታ የለም። ይሄ ድርቅ በአደገኛ ሁኔታ ከግጭቱ ከጦርነቱ ጎን ለጎን አደጋን እያመጣ ነው። ሌላው ደግሞ ከአጎራባች ወረዳ ተፈናቅለው አንድ ከተማ የሚያክል ከትሞ ቁጭ ያሉ ስደተኞች አሉ። በግጭቱ ሸሽቶ መጥተው በፕላስቲክ ሺት ስር የሚኖሩ ማንም ሰዎች ማንም የማያውቃቸው ግን ዓመት አልፎ ሁለተኛ ዓመት የያዙ ከቡሌ ሆራ ተፈናቅለው ቡርጂ የገቡ ቡርጂ በመሆናቸው ጥቃት ደረሰብን ብለው ከምስራቅና ምዕራብ ጉጂ ዞን የተፈናቀሉ ከ23 ሺህ በላይ የአማር ወረዳ አርሶ አደሮችም ከቀያቸውና ከእርሻ ማሳቸው ተፈናቅለው ለረሃብ ከተጋለጡ ሶስተኛ ዓመት መያዛቸውን እንዲሁም ህዝቡ ለከፍተኛ ችግር መጋለጡን የወረዳው ነዋሪ አቶ አማሪ አክሊሉና ተፈናቅለው ከቡሌ ሆራ ወደ አማሮ ኬለ የመጡት አቶ አስፋ ኪምቦ ተናግሯል። በነሱ ወከብ ለአንድ ሰው አንድ ይሰጣል። ባዝ ብሎ ደግሞ ሶስት ወር የማያገኝበት አጋጣሚ አለ። ልክ እርዳታ ሲመጣ ይሰጣል። ዩቲዩብና አገልግሎት ደግሞ በጣም ደካማ ነው፣ የለም ማለት ይቻላል። ሁለት ሺ አስር ላይ ያው ከኦሮሚያ ክልል ከሄድንበት አገረ ማርያም ተሰናግለን ያለንበት ያው ሁለተኛ አመት አስቆጥረናል ማለት ነው። አገረ ማርያም በተነሳው ግጭት ምክንያት የልጆቻችን ማክሮብ ደካመው የምላሽ ጋግኝ ወደ አራት ሰው በህይወት የለም ይዛ ባለንበት በተጠለንበት ማለት ነው። ጉዳት ነው ያው በረሀብ ምክንያት ነው። ረሀብ አንድ ሁለተኛ የረሀብ ጉዳት ይህንን ያስከተለ ሲሆን ደግሞ የተሻለ ሕክምና እንዳያገኙ አቅም ስለሌላቸው ከሰላሳ ሰባት ሺህ በላይ ተፈናቃዮች ያሉበት የባስከ የተወረ ተፈናቃዮችም የተፈናቀሉ ዜጎችም ሞት ያስተናገዱ መሆናቸውን አቶ ዳንኤል ግርማ ለአሜሪካ ድምጽ ራዲዮ አስታውቀዋል። አጠቃላይ አሁን ያሉበት ሁኔታ በእርግጥ በጣም አስቸጋሪ ነው ባሉበት የተጠለሉበት ቦታ ስለ ሰው ልጅ የሚያስፈልጉ ነገሮች ምቹ ያልሆኑባቸው አካባቢዎች ላይ ነው። ቆላማ የሆነ አካባቢ ላይ ነው የተጠለሉት። ስለዚህ በጣም በርካታ ችግር እየደረሰባቸው ነው። የወረዳው መንግስት አቅም የቻለውን ነገር ሁሉ ያደረገ ነበር። ግን አሁን ከወረዳው መንግስት አቅም በላይ ሆኖ በርካታ ችግሮች እየተፈራረቁበት ነው። ተፈናቅለው በመጠለያ ጣቢያ ያሉት አቶ ዘሪሁን ደጀኔም በምግብ እጥረት የሞቱ ህጻናት መኖራቸውን ገልጸዋል። ከነብ ምናምን አታ ያው ደቅማ አንድ እናት ሞታለች። ቅሬታቸውን ከተለያዩ ቦታ የተናገሩት አስተያየት ሰጪዎች ከኦሮሚያ ክልል ጉጂ ዞኖች ተፈናቅለው ለችግር ከተጋለጡ ከገዶ ህዝብ ትምህርት መውሰድ እንደሚያስፈልግና በአስቸኳይ ድጋፍ ካልተደረገ የገዶ ተፈናቃዮች ኢጣ እንደሚገጥማቸው ተናግሯል አልሰጠ ማለት ይቻላል። የክልልም የፌደራል መንግስትም እነሱ ጋማ ስንመጣ እነሱ ደግሞ መንግስት የለን ብሎ ነው እነሱ የሚጮሁት። ስለዚህ የገዲዮ የታባንታ ብቻም ሳይሆን ደርሷል ገፈት ቀማሽ ናቸው እነዚህ ለአብነት ይነሱ እንጂ በክልሉ ውስጥ በተካሄዱ ጥቃቶችና ግጭቶች የገዲዮ፣ የጉራጌ፣ የመስቃን፣ የማረቆ፣ የቡርጂ፣ የአማሮ፣ የካምባ ተጠንባሮ፣ የቴፒ፣ የሜሎኮዛ፣ የባስኬቶ ልዩ ወረዳና ሌሎችም የክልሉ አካባቢዎች የችግሩ ገፈት ቀማሽ ናቸው ተብሏል። ከክልሉ ተፈናቅሎ በየቦታው የተጠለሉ ከአራት መቶ ሺህ በላይ የሚገመቱ ዜጎች የገዲኦ የገዲዮ ህዝብ፣ የጠፋንታ ስላለመግጠማቸው ምንም ማረጋገጫ የለም ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ተያያዥ ዘገባለን። ክቡራትና ክቡራን አድማጮች እርዳታ ለገዲኦ ተፈናቃዮች በምዕራብ ጉጂና ጌዲዮ ዞኖች ግጭት ቀየውን ጥሎ እንዲበተን የተገደደው ቁጥሩ የበዛ ህዝብ ዛሬም ደራሽ እርዳታ ይሻል። ለግጭቶቹ ዘላቂ መፍትሄና ተፈናቃዩን ህዝብ መልሶ ለማቋቋም የአካባቢውና የፌዴራል መንግስት ሊወስዱ ከሚገቡ እርምጃዎች ባሻገር ዜጎች በህይወት አድኑም ሆነ በሀገር ደረጃ ብጥብጥን በሚያርቁና ሰላም በሚያመጡ ጥረቶች ያላቸውን ሁነኛ ድርሻ የሚያመላክት ምግባር ነው። የዋሽንግተን ዲሲው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው የጋራ ግብረ ኃይል መሰንበቻውን ለጌዲዮ ተፈናቃዮች እርዳታ አሰባስቧል። አሉላ ከበደ የግብረ ኃይሉን ሊቀመንበር አርቲስት ታማኝ በየነን በቡድናቸው ክንውንና በተያያዥ ወቅታዊ የኢትዮጵያ ጉዳዮች ዙሪያ አወያይቷል። ታማኝ በየነ፣ ከረጅም ጊዜ በኋላ ልንገናኝ ነው። ወደ አሜሪካ ድምፅ እንኳን በድምፁ መስመር ብቅ አልክ። አመሰግናለሁ አሉላ። እኔም ደስ ብሎኛል። በቅርብ ርቀት ብንገኝም በስልክ መስመር ነው እያነጋገርኩህ ያለሁት። እዚህ በአካል የምትመጣበት ና ምናልባትም በአገር ጉዳይ የምንነጋገርበት በምስል የሚታየውን ለቀጣይ ውይይታችን እና ቆይና ባለፈው ሳምንት የጀመርከው በተለይ በደቡብ ኢትዮጵያ ጌዲኦ አካባቢ የተፈናቀሉ ሺዎች ለመርዳት የተወጠነ የገንዘብ ማሰባሰብ ጥረት ዘንድሮም የሰመረልህ ይመስላል። ምናልባትም ከዚህ ቀደም ከታየው ለየት ባለ መልኩ በአጭር ጊዜ ውስጥ ከፍ ያለ መጠን ያለው ገንዘብ ማሰባሰብ ችላችኋል። እስኪ አሁን ያለህበትን በመረዳት እንጀምረ። እሺ፣ በጣም አመሰግናለሁ አሉላ። መቼም እንደ እምነቴ ይሄ የሆነው በእግዚአብሔር ነው ብዬ ነው የማምነው እና ክብር ለእግዚአብሔር ይሁን። በጣም ባላሰብ ነው መልኩ በዚህ ደረጃ ህዝቡ ይንቀሳቀሳል የሚል ግምት አልነበረኝም እና ከዳር ዳር ሁሉም ሰው ምላሽ የሰጠበት በእውነት በፍቅር፣ በህብረት መቆም ሲቻል ውጤቱ ምን እንደሚመስል ያሳየንበት ነው። እስካሁን ባለኝ የመጨረሻው መረጃዬ አንድ ሚሊዮን ሁለት መቶ ሃምሳ ሺህ የአሜሪካን ዶላር ተሰብስቧል። እስካሁን ድረስ ግን አልቆመም። አሁንም የሚሰጡ ሰዎች አሉ። በጣም ሰፊ ችግር ስላለ ደም በበለጠ እንዲሰጡም አጋጣሚውን ተጠቅሜ ይናገራለሁ። መልካም። በግልጽ እንደሚታየው ታማኝ፣ ከፍተኛ መጠን ያለው ገንዘብ በአጭር ጊዜ ውስጥ ማሰባሰብ ይችላችኋል። ግብረ ኃይላችሁ፣ በሊቀመንበርነት የምትመራው ግብረ ኃይል መሰል እርዳታ የሚፈለግባቸው ፈጥኖ ደራሽነት የሚጠይቁ ችግሮች በነበሩበት በተደጋጋሚ ያድርጋችኋል። ይህ የአሁኑ የቅርብ ጊዜው መሆኑ ነው። ምን የተለዩ ሁኔታዎች ታስተውላለህ? በአገርም ደረጃ ውጥረት የነገሰበት ስጋት በሰፊው የሚስተዋልበት ጊዜ ጋር ደርሰናል። ፈንጥቆ የነበረውን ተስፋና የዛሬውን ሁኔታ ቆየት ብለን እናነጻጽራለን። እርዳታውን በማሰባሰቡ ረገድ ያገኛችሁትን ምላሽ አሁን ካሉት ሁኔታዎች ጋር እንዴት ታዛምደዋለህ? ያሉ እንዳልከው በእንዲህ አይነት የእርዳታ ስራ ቆይተናል። ሶስተኛ አመታችንን እያያዝን ነው እንደ ፈረንጆቹ አቆጣጠር በሁለት ሺ አስራ ሶስት ነው የጀመርነው ያም በሳውዲ የነበሩ ኢትዮጵያውያን በግፍ በየ መንገድ ዳር ሲጎተቱ እና አገር እንደሌላቸው መንግስት ወገን እንደሌላቸው እንደዛ አይነት ግፍ ሲፈጸምባቸው በዛ እልህና ስሜት ነው የተሰባሰብነው እና እነሱን መልሶ ወደ ሀገራቸው ለማድረስ በሚደረግ ጥረት ውስጥ ህዝቡ ከፍተኛ ርብርብ አድርጎ በዲፕሎማሲ ጫናም የሳውዲ መንግስት ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስትን በወቅቱ የነበረው ይህንን ኃላፊነቱን የግድ ዜጎቹን እንዲቀበል የተገደደበት ሁኔታ ፈጥረናል። ከዛ በኋላ በተለያዩ ተመሳሳይ ግጭቶች በኤርተኮርም በተፈጠሩ የተለያዩ ነገሮች ላይ እርዳታ ስንሰጥ ቆይተናል። ይሄ እንግዲህ የምናደርገው በአደባባይ ወጥተን ህዝቡን እባካችሁ እርዱ ወገናችን እንዲ የሆነ ነው ስንል የተለያየ ጊዜ ከፍተኛ እርዳታ አድርጎልናል። በአለፈው አመት ብቻ በሁለት ሺ አስሩን ብንመለከት መጋቢት ወር ላይ ከሶማሊያ ክልል ለተፈናቀሉ ኦሮምኛ ተናጋሪ የኢትዮጵያ ዜጎች ግማሽ ሚሊየን ብር ልከናል። እንደገና በዛው አመት በመጋቢት ወር ከመንግስት ታጣቂዎች በከፈቱት ተኩስ ሰዎች ሲገደሉና ና አገር ለቀው ወደ ኬንያ ሲተሰደዱ በኬንያ ቀይ መስቀል አማካኝነት ወደ አስር ሺህ አሜሪካን ዶላር ልከን ለአፋጣኝ እርዳታ እንዲደርስ አድርገናል። ከዛ አልፎ በግንቦት ሁለት ሺ አስር እንደዚሁ ከቤንሻንጉል ጉምዝ ክልል የተፈናቀሉ የአማራ ብሄርስ ተወላጆች ወደ ባህር ዳር በተሰደዱበት ጊዜ ወደ ስምንት መቶ ሺ የአሜሪካን ዶላር ልከናል። እንደገና በነሀሴ ሁለት ሺ አስር ከደቡብ ኢትዮጵያ በብሄር ግጭት ወላይታ፣ ጌዲዮ እና ጉራጌ ወገኖቻችን ለደረሰው ተመሳሳይ ችግርም እንደዚህ ወደ ግማሽ ሚሊዮን ብር ልከናል። እንደዚህ ህዝቡን እየወጣን ነው የምንለምነው ከሱ ሁሉ በላይ የሆነ ደግሞ ባለፈው ጊዜ እኔ ራሴ ኢትዮጵያ በነበርኩበት ወቅት ውራየው አካባቢ ለደረሰው አደጋ ህዝቡን እርዳታ በጠየቅንበት ወቅት ወደ ግማሽ ሚሊዮን የአሜሪካን ዶላር ነው ህዝቡ የተረባር። ከፍተኛው ሬከርድ እሱ ነበር። እና እንግዲህ ብዙ ጥያቄ፣ ብዙ ልመና ተደርጓል። ይህኛውን ለየት የሚያደርገው የወገኖችን ብሶት ሲያይ ኢትዮጵያዊው የአገሬስ መጪ እድል ምንድን ነው የሚል ስሜት ውስጥ የገባ ይመስለኛል። እና አንድ ድምፅ ነው ያሰማን፣ የህብረት ድምፅ ነው ያየንበት። ጌዲዮ እንደውም የመሰባሰባችን ምልክት አድርጎ የወሰደው ነው ይመስለኛል። ታማኝ መልካም ስራዎች ባሉበት ሁሉ መኖር ትልቅ መታደል ጭምር ይመስለኛል። ፈጥኖ ደራሽ ሁኔታዎችን ለማደራጀት ከግብረ ኃይልህ ከስራ አጋሮች ጋር የምታደርጉት ጥረት በተደጋጋሚ መታየቱ፣ ምናልባት ይሄ በቀጥታ አንተን በግልህ ወደሚመለከት ሌላ ጥያቄ ይወስድናል። ተጽዕኖ አድራጊነት፣ ተሰሚነት ከትልቅ ኃላፊነትም ጋር የሚመጣ እንደመሆኑ ዛሬ ባለው ሁኔታ ብዙዎች ባንተ መሰል ሁኔታ ውስጥ ያሉ በድርጊት የሚታዩት ሁኔታዎች ላይ ያላቸው አዎንታዊ ተጽዕኖ የማሳደር አቅም የተዳከመ ይመስላል አንዳንዴም አጠያቂ ሁኔታዎች ሲፈጸሙ በግብር እንመለከታለን ጸያፍ የሆኑትን ጨምሮ በማኅበራዊ መገናኛ ብዙሃን ወደ የትም የማያስኬሄዱ አንዱ ሌላውን የሚነቅፉበት ዘለፋ የሚደርስበት ሁኔታ በስፋት እየታየ ከኃላፊነት ውጪ ወደሆነ አቅጣጫ እየሄድን ይመስላል ትርምስ ያለበት ሁኔታ እናያለን ለራስህ የምትሰጠውን ኃላፊነት በተግባር ከምናየው ጋራ ማለቴ ነው። ምንድን ነው የምትለው? አድማጮች አሉላ ከአርቲስት ታማኝ በየነ ጋር የጀመረው ቃለ ምልልስ አላበቃም። ሰፋ ያለውን ውይይታቸውን በፊታችን ሰኞ ይዞ ይቀርባል። በድረ ገጽና በፌስቡክ ገጾቻችንም ሙሉውን ውይይት እንድትከታተሉ እንጋብዛችኋለን። ለአሁኑ ግን ታማኝ በየነን እናመሰግናለን። ወደ ተከታዩ ርዕስ እናልፋለን። የሶማሌ ብሔራዊ ክልላዊ መንግሥት ከኦሮሚያና አፋር ክልል በግጭት ምክንያት ተፈናቅለው በድሬዳዋና ሶማሌ ክልል የሰፈሩ 665 ሺህ ተፈናቃዮችን በቋሚነት ማስፈር ሊጀምር መሆኑን አስታውቋል። የክልሉ የአደጋ ስጋት ሥራ አመራር ቢሮ ኃላፊ አቶ መሐመድ ፋታህ በተለይ ለቪኦኤ እንደገለጹት ከ665 ሺዎቹ መካከል 20 ሺህ አባወራዎችን ቤት ሰርተው በቋሚነት ሶማሌ ክልል በሰባት ዞኖች ውስጥ በሚገኙ በሀያ ሁለት የተመረጡ ቦታዎች ሊያሰፍሩ አቅደዋል። ለዚህ ሥራ ወደ አምስት ቢሊዮን ብርን የሚያስፈልግ መሆኑን ክልሉ ገልጾ በአሁኑ ሰዓት ከራሱ ካዝና አንድ መቶ ሀያ ሚሊዮን ብር ወጪ አድርጎ ስድስት መቶ ቤቶችን በዚህ ሳምንት መገንባት እንደሚጀምር አስታውቋል። ቀሪውን ገንዘብ ከፌዴራል መንግሥትና ከረጂ ድርጅቶች ጋር በመተባበር ሊሸፍኑ ማቀዳቸውንም ገልጸዋል። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አዲስ ቸኮል ተጨማሪ አለው። የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሀመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን ስድስት መቶ ስልሳ አምስት ሺህ ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅደዋል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሀመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም፣ ያሉት አቶ መሀመድ ክልሉ አስቀድሞ የፌዴራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ። ከኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ ምናልባት በፍላጎታቸው መሰረት የማይመለስ የማይፈልጉ ከሆነ ሶማሊያ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅዳው ትጠናል በህግ መሰረት ሀያ ሁለት የተለያዩ አካባቢ አደንጽታ ያደርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሊያ ሶማሊያ ክልል ውስጥ ሆኖ ከባት ዞኖች ውስጥ የተለያዩ አካባቢ አደንጽታ ያደርገናል። ማለት በጎሳ መሰረት የራሱ ጎሳ ያለውን አካባቢ እንዲሰፈር ነው የሚደረገ። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ ሀያ ሁለት አካባቢ የተፈናቀሉ ናቸው። ረሺ ናቸው። ሁለት ሰብ አቀማማት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ኢማሹ ደግሞ ከእረን ና ከሌሎቹ አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ለነሱ ያስቀመጥነው እቅድ አለ ስድስት መቶ ቤት እንዲም ገናባ ና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ እዚህ ሰመንታት ውስጥ የሚጀመር ነው። በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ። በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል። የተፈናቀሉ ሰዎች ያሉበት አካባቢ ክልሎች ለሆኑ ፌደራል መንግስት እና ክልሎች አብሮ ሆኖ የተፈናቀሎቹ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። ያው እቅዱ መሰረት ያው ከክልሎቹ ያወጡትን እቅድ ጠጉሮ ሆኖ ይገናጃል። ሁለት ምክል አንድ ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን ክድን ዘግናው እንደምንፈጽሙ እሱም በዚህ ሰምንታት ውስጥ ይጀምራል። አሁን እኛ የወሰድነው ግን ወደ አራት ነጥ ዘጠኝ ቢሊየን የሚል በጀት ከፌደራል ጋር ተነጋግረን ፌራሉ ባንራይዝን እያደረጉ ነው። በእኛ በኩልም ደግሞ ፕሬዚደንት ስድስት መቶ ቤት ለድርባና ለጂጂጋ አካባቢ ያሉትን አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ እሱ አንደኛ ዙር ነው። ግን የፌደራል እቅዱን አሁንም ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል። በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር ሀያ ሺ አባወራዎችን ከፌዴራል መንግስትና ከሌሎች ረጃዎች ጋር በመተባበር ለማስፈር መታቀዱን አቶ መሀመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር

አሁን ህዝቡ ራሱ በጣም ማተፍቱ ነው እንግዲህ እንትን ንብረቱ ሁሉም ነገር ተዘርፎበት ባዶ እጁ ነው። እና ምግብ ራሱ እና ውሃ ራሱ በደንብ እያገኘ አይደለም። በጣም ችግር ላይ ናቸው፣ በጣም ችግር ላይ ናቸው። እና ሕክምና የሚያገኙ ሰዎች አሉ። እንግዲህ ሰው በአንድ ላይ ብዙ ሆኖንት ሲሆን የተለያዩ በሽታዎች ራሱ ይሆናል። ያ በሽ ያ ችግር ነው፣ አሁን በጣም እያስቸገራቸው ያለው እና ብዙ ሰውም በራብ ራሱ በጣም ሰው እየተቸገረ ነው። ለአሜሪካ ድምጽ አዲስ ቸኮል አዲስ ቸኮልን እናመሰግናለን። ለምሽቱ የነበሩንን ዘገባዎች አጠናቀናል። ማጠቃለያ ዜና ላንብብና እንሰናበታለን። በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዞአችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምረዋል። ኒውዚላንድ ውስጥ ባለፈው ሳምንት አርብ መስጊድ ውስጥ በደረሰ የጅምላ ጥቃት ከተገደሉት ሀምሳ ሰዎች መካከል የ የሀያ ስድስቱ የቀብር ስነ ስርዓት ዛሬ በሺዎች የተቆጠሩ ሰዎች በተገኙበት ተፈጽሟል ዛሬ ከቀብራቸው ከተፈጸመው መካከል አንዱ የሶስት ዓመት ህጻን ልጅ መሆኑ ታውቋል ዩናይትድ ስቴትስ እስራኤል በ967 ጦርነት ከሶሪያ በወሰደችው አጨቃጫቂው የጎላን ኮረብታ ላይ ያላትን ሉዓላዊ ባለቤትነት ማክበር አለባት ሲሉ ፕሬዚደንት ዶናልድ ትራምፕ ትናንት ድንገተኛ የፖሊሲ ለውጥ አድርገዋል። ትራምፕ ይህንን ያስታወቁት በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ የታጀቡት የአሜሪካዊ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢየሩሳሌም ምዕራባዊ ግንቡን በጎበኙበት እለት ነው። አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት ይህንን አካባቢ ጎብኝቶ አሜሪካ ለእስራኤልና ለኔታንያሁ ያላትን ድጋፍ ማሳየቷ ያልተጠበቀ እርምጃ ነው ብሏል። አመሰግናለሁ ቆንጂት። ለማጠቃለያ ዜናው አጠር አጠር ያሉ መረጃዎችን ላካፍላቸው አሁን በኢትዮጵያ ብሔራዊ ባንክ የትናንት የምንዛሪ መረጃ መሰረት አንድ የዩናይትድ ስቴትስ ዶላር 28 ብር ከ33 ሳንቲም ተመንዝሯል። የባንኩ የመግዣ ዋጋ፣ የመሸጫ ዋጋ 28 ብር ከ90 ሳንቲም ነው። አንድ ዩሮ 32 ብር ከ20 ነው። አንድ የእንግሊዝ ፓውንድ 35 ብር ከ72 ሳንቲም ነው። ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ 18 ተጨማሪ ምንዛሬዎች አሉ። በኢትዮጵያ ሚቴሮሎጂ ኤጀንሲ የዛሬ ትንበያ መሰረት ነገ ቅዳሜ መጋቢት 14 አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 28፣ ዝቅተኛው 12 ዲግሪ ሴልሽየስ ነው። ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ከ33 የተለያዩ ግዛቶችና ጣቢያዎች የተሰባሰቡ መረጃዎችና የሶስት ቀናት ትንበያም ሰፉ ሰፍረዋል። መጋቢት 12 1997 ዓ ም ኢትዮጵያ ለ3000 ዘመናት ዘልቋል የተባለውን ሰሎሞናዊ ሥርወ መንግሥት ንጉሣዊ አስተዳደር አስወግዳለች። ዛሬ 44 ዓመት ሆነው ያ ታሪክ። የአረብ ሊግ ከተቋቋመ ዛሬ 74 ዓመት ሞላው። ዛሬ በ937 ዓ ም የግብፅ፣ የሶሪያ፣ የሊባኖስ፣ የዮርዳኖስ፣ የሳዑዲ አረቢያ የኢራቅና የየመን ተወካዮች ካይሮ ላይ ተሰባስበው አረብ ራቢጣን ምስረታ ይፋ አደረጉ። እናመሰግናለን። ሶሎሞን ክብራትና ክብራን አድማጮች ለዛሬ አርብ ምሽት የተሰናዱ ዝግጅቶች በዚሁ ይጠናቀቃሉ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። እንደዚሁም ኦድሬስ ሬጂስ ቴክኒሻኑ ነበር። የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው እና ሌሎችም ባልደረቦች ዜናዎቻችን በዚሁ እንሰናበታለን። ያስተናገድናችሁ ሰሎሞን አባትና ቆንጂ ታየ ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። በደህና ደሩ፣ በደህና ደሩ።